የሬዲዮ ጣቢያን ቁጥር በአንድ ከፍ ለማድረግ ሳይሆን አንድ ቁጥር ተደማጭ ሬዲዮ ለመሆን ሽተን ገበያውን ተቀላቅለናል። ትውውቃችንን በአህዱ እልፍኝ አህዱ ብለናል። ክቡራን እንግዶቻችን እንኳን ደህና መጣችሁ። ጋዜጠኞች እንዲሁም ከተለያዩ ሬዲዮ ጣቢያዎች የተውጣጡ ተባባሪ አዘጋጆች በተገኙበት የሬዲዮ ጣቢያው መስራች አቶ እሸቱ በላይ እና የጣቢያው ኃላፊ ጋዜጠኛ ጥበቡ በለጠ ስለ ጣቢያው ምስረታና የወደፊት አቅጣጫ ሰፋ ያለ ማብራሪያ ሰጥቷል። አቶ እሸቱ በላይ የጣቢያው ባለቤት ዲስቴላር ከ15 እና ከ20 ዓመት በላይ በተለያየ ዘርፍ ሲሰራ ቆይቷል። በሀገር ውስጥ እስከምንሰራቸው ውስጥ አንደኛው ማርኬቲንግ ኮሚኒኬሽን ነው። ሌላው ኢቨንት ኦርጋናይዚንግ በብዛት የምንታወቅበት ስራ ነው። በዚህ ኢቨንት ኦርጋናይዚንግ ዘርፍ ውስጥ ነው እንግዲህ ይሄ የሚዲያ ተቋም የመጣው። ከዘጠኝ ዓመት በፊት በሸገር ላይ አውቶሞቲቭ ጆርናል የምትል ፕሮግራም የጀመር ነው። ጥሩ ፊድባክም ነበረን በሸገር ሬዲዮ በጥሩ ግንኙነት ከነሱ ጋር ስንሰራ ቆይተናል። ብዙ ልምዶች አገኝትንባቸዋል። እስካሁን በምንሰራባቸው የልምዶችን እንዴት አድርገን ሙሉ ሰዓት ስርጭቶችን ይዘን እንወጣለን የሚል ረጅም ጥያቄዎችን ስናቀርብ ቆይተናል። ለብሮድካስት አሁን ሰምሮልን አህዱን ለመክፈት በቅተናል። በአገሪቱ ያሉ ኤፍኤም ሬዲዮ ጣቢያዎች የመንግስትን ጨምሮ የሕዝቡ ችግር ዳንኪራ ይመስል አብዛኛው የአየር ሰዓቶቻቸው በዳንኪራ የተሞሉ ናቸው። እናንተስ ብለን የሬዲዮ ጣቢያው ስራ አስኪያጅ ጋዜጠኛ ጥበቡ በለጠን ጠይቀነው ተከታይን ብሎናል። እንደምታውቀው ብዙ ሬዲዮ ጣቢያዎቻችን በየሰዓቱ መረጃ አይሰጡም። አህዱ ሬዲዮ ጣቢያ ግን በየሰዓቱ የዜና እወጃ አለው። 24 ሰዓት ሙሉ በየሙሉ ሰዓቱ ዜናዎችን ለአስር ደቂቃ ያቀርባል ከሀገር ውስጥና ከዓለም አቀፍ መረጃዎችን በማግኘትና በመስጠት ላይ ያተኮረ ሬዲዮ ጣቢያ ስለሆኑ ያን ያህል የሙዚቃ እና የዳንኪራ ጉዳይ እዛ ውስጥ አይካተትም። የኢትዮጵያ ርዕሰ ጉዳዮች ላይ ያተኩራል። ኢትዮጵያዊ ቀለሞች፣ ኢትዮጵያዊ ማንነቶች፣ ታሪኮች አሁን የደረስንበት ደረጃ አለ። ይህን ደግሞ የበለጠ ለማሳደግ የበለጠች የተሻለች ኢትዮጵያ ለማምጣት የሚተጋ ሬዲዮ ጣቢያ ሆኖ ነው ማህበረሰቡ ውስጥ ላያገለግል ጋዜጠኞቹ ዛሬ ቀኑ ሙሉ ቃል ሲገቡ የነበሩት በአየር ላይና የተሻለች ኢትዮጵያን ለማምጣት ሙያዊ ስነ ምግባሩን ጠብቆ የሚሄድ የሬዲዮ ጣቢያ ነው የሚሆነው ብለን ነው ተስፋ የምናደርገው። ከአዲሱ የአህዱ ሬዲዮ ጣቢያ ምን ትጠብቃላችሁ? ብለን የተለያዩ ጋዜጠኞችን አነጋግረን ነበረ። ሀሳባቸው ተመሳሳይ ስለሆነ ካለን ጊዜ አንጻር ጋዜጠኛ እዝራ የሰጠንን አስተያየት እንደሚከተለው ይቀርባል። እኔ ከአህዱ የምጠብቀው ትልቁ ነገር ምንድን ነው? ያልተራሰሱ ርዕሰ ጉዳዮች አሉ እኛ ሀገር ብዙ ታሪካቸው ያልተነገረላቸው ሰዎች፣ ክስተቶች እንዳሉ ይታወቃልና እነዚህን ክስተቶች ወደፊት ቢዘገብ ጥሩ ነው ብዬ አስባለሁ። ከዛ ውጭ ደግሞ ከዜናም አንጻር በምናይበት ጊዜ በጣም ትኩስ ትኩስ የሆኑ በየዕለቱ የሚከናወኑ በየክፍለ ከተማው፣ በየወረዳው፣ በየክፍለ ሀገሩ የሚከናወኑ ነገሮችን በትኩሱ እንደሚያቀርብ ተስፋ አረጋለሁ። በአገሪቱ ያሉ ኤፍኤም ጣቢያዎች የብሮድካስት ሕጉን በመጣስ በየደቂቃው ስፖንሰር አድራጊዎቻቸውን እያሽሞነሞኑ ፕሮግራሞቻቸው በስፖንሰር አድራጊ ድርጅቶች ተጽዕኖ መውደቃቸውን በተለይም የቢራ አምራች ድርጅቶች የሚራኮቱባቸው መድረኮች መሆናቸውን ብዙዎችን ያሳዘነ ነው። በመድረኩ የተገኙ ጋዜጠኞችና የፕሮግራም አዘጋጆች አህዱ ሬዲዮ ከዚህ ወጥቶ እንዳለውም በኢትዮጵያዊ ቀለምና ለዛ እንዲዘልቅ ምክራቸውን ሰጥቷል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ፣ ከአዲስ አበባም።